voice of America. ሰብአዊ መብት ጥበቃ ረገድ ያለፈው የአውሮፓውያኑ 2015 ዓመተ ምህረት በተለይም ለአፍሪቃ ሀገሮች ለአፍሪቃ ቀንድ ሀገሮች ኢትዮጵያና ኤርትራ ጥሩ ዘመን እንዳልነበረ አምነስቲ ኢንተርናሽናል ገለጠ። ይህ በእንዲህ እንዳለ የምዕራብና ማዕከላዊ አፍሪቃ ህዝቦች ሽብርተኝነትን በመዋጋት የከፈሉትን መስዋዕትነት አለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ገልጧል። ኤሚሊ ሎብ ከአብጃን በላከችው ዘገባ ቡድኑ በአመታዊ ሪፖርቱ የመብት ጥበቃን በተመለከተ በተጠቀሱ ክልሎች አንዳንድ ተጨማሪ እድገቶች ይስተዋላሉ ብለዋል። አዲሱ አበበ ይዞት ቀርበዋል። ሚሼል ካጋሪ በአለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል የምስራቅ አፍሪካ የአፍሪካ ቀንድና የግሬት ሌክስ ሀገሮች ፕሮግራም ዲሬክተር ናቸው። ባለፈው 2015 ዓ ም የነበረውን የሰብአዊ መብት ይዞታ ሲገመግሙ እንዲህ ይላሉ። በሰብአዊ መብት ጥበቃ ረገድ 2015 ጥሩ ዓመት አልነበረም። መንግሥት የሚወስዳቸው የኃይል እርምጃዎች ወደ አፍሪካ ቀንድ ዘምተው እስከ ኢትዮጵያና ኤርትራ ተዳርሰዋል እና ለሰብአዊ መብት ጥበቃ ምንም አይነት ከብሬት አልነበረም። ዓለም አቀፍ የሰብአዊ እርዳታ አገልግሎት ህግም ወደ ሰብአዊ ቀውስ ተለውጦ ዓለም አቀፍ የስደተኞችን ቀውስ አስከትሏል። ይህ ቀውስ ባለፈው ዓመት ኤርትራን ሦስተኛዋ የስደተኞች መፍለቂያ አገር አድርጓታል። በአጠቃላይ 2015 ዓ ም ለሰብአዊ መብት ጥበቃ ጥሩ ዓመት አልነበረም ነው ያሉት ዲሬክተሯ ሚሼል ካጋሪ። አምነስቲ ኢንተርናሽናል በዘገባው የምዕራብና ማዕከላዊ አፍሪካ ህዝቦች በሽብርተኛነት ላይ የተካሄደው ጦርነት ቀጥተኛ ተጎጂዎች መሆናቸውን አመልክቷል። በካሜሮን፣ በኒጀር፣ በቻድ እና በናይጄሪያ የሚገኙ ከተሞች በብዙ መቶዎች የሚቆጠሩ ሰዎች በሞቱበት በመንግስቱና በቦኮ ሀራም መካከል የሚካሄዱ ጦርነት ሰለባዎች መሆናቸውንም አምነስቲ ጠቅሷል። በእነዚህ ሀገሮች የሚገኙ ህዝቦች የጸረ ሽብርተኛነት ህግ ያስከትለው መዘዝ ሰለባዎችም ሆነዋል። ለምሳሌ ካሜሩን እንደ አውሮፓ አቆጣጠር በ2014 እንዳጸደቀችው አይነቱ ህግ ማለት ነው። ይህ ህግ የካሜሩን ባለስልጣናት ህጻናትንና ሴቶችን ጨምሮ ጋዜጠኞችን የመብት ተከራካሪዎችንና ሰላማዊ ዜጎችን እንዳሻቸው የሚያስሩበት የሚያዋኩበትና ለስደት የሚዳርጉበት አጉል ህግ ነው።